የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ። የአዲሱ ትውልድ ድምፅ ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ጀምረ። ለዛሬ በሳምንት ውስጥ ከተሰሙት ፕሮግራሞቻችን ምራር ጠን ይዘንላችኋል። ኤደን ገረመውና ሀብታሙ ስዩም ስናስተናግዳችሁ እናመሻለን። ይሄ ሳምንት በጣም ብዙ መልካም ነገሮች የተሰሙበት ሳምንት ሆኖ አልፏል። በዚህ ሳምንት ውስጥ ኢትዮጵያዊቷ ፍሬወይኒ መብርሃቱ ተመልሶ በጥቅም ላይ መዋል የሚችል የሴቶች የንጽህና መጠበቂያ በማምረትና በማከፋፈል ላይ እያደረገችው ላለው ጉልህ አስተዋጽኦ የሲኤንኤን የ2019 ጀግኖች መካከል ከአስሩ ምርጦች አንደኛ በመሆን ተመርጣለች። በሌላ በኩል ጠበቃ አመሀ መኮንን ኢትዮጵያ ውስጥ ላሉ የፖለቲካና የስነ ልቦና እስረኞች በጥብቅና በመቆም ላደረጉት አስተዋጽኦ የፍራንኮ ጀርመን ሽልማት አሸናፊ ሆነዋል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የኖቤል ሽልማታቸውን በዚሁ ሳምንት ውስጥ ተቀብለዋል። ኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከተበረከተላቸው የዓለም የሰላም የኖቤል ሽልማት በተጨማሪ ከኮሚቴው ከፍተኛ ሞገሳና ምስጋና ተችሯቸዋል። ጽዮን ግርማ የኖቤል የሰላም ኮሚቴ ሊቀመንበር ቤሪት ሬይሳ አንደርሰንን ንግግር ይዛለች በኖርዌይ ኦስሎ በተካሄደው የኖቤል የዓለም ሰላም ሽልማት ስነ ስርዓት ላይ ሽልማቱን ለጠቅላይ ሚኒስትር አብይ አህመድ በይፋ ከማስረከባቸው በፊት የእንኳን ደህና መጣችሁ ንግግር ያደረጉት የኖቤል የሰላም ኮሚቴ ሊቀመንበር ቤሪት ሬስ አንደርሰን ለክብር እንግዶቹ ሰላምታ ካቀረቡ በኋላ ያቀረቡት ሀሳብ በቀጥታ ለጠቅላይ ሚኒስትር አብይ አህመድ የተላለፈ መልእክት ነበር። ጠቅላይ ሚኒስትር አብይ በሶስት መሰረታዊ ጉዳዮች ለውጥን በማስመዝገባቸው የዘንድሮውን 2019 عام تمرت اوروبا شلمات ان كرييتينج بيس بتوين اريتريا اثيوبيا ان اثيوبيا باي سترينجثنينج سيفل ليبرتيز ካስመዘገቧቸው ሶስት ለውጦች መካከል የመጀመሪያው በኢትዮጵያና በኤርትራ መካከል ለአመታት ዘልቆ የቆየውን ውዝግብና አለመግባባት በመፍታት ለእርቅና ለሰላም በማብቃቱ ነው። ሁለተኛው በኢትዮጵያ ዴሞክራሲያዊ ስርዓት ለማስፈን የሚያስችሉ የዴሞክራሲ ተቋማትን ለመገንባት ላሳዩት ተነሳሽነት እንዲሁም ሶስተኛው በምስራቅና በሰሜን ምስራቅ አፍሪካ ለሰላምና እርቅ ሂደት ላደረጉት አስተዋጽኦ ይህ ሽልማት ይገባውታል ነው ያሉት። አምስት አባላት ያሉት የኖርዌይ የኖቤል ሽልማት ሰጪ ኮሚቴ ሰብሳቢ ቤሬትሬስ አንደርሰን በዚሁ ጠቅላይ ሚኒስትር አብይ አህመድን ወደ ሽልማት መድረኩ በመሩበት የኢትዮጵያና የኤርትራን የሰላም ስምምነት ትኩረት ባደረጉበት ንግግራቸው በሁለቱ ሀገሮች መካከል ለዓመታት ተካሮ በቆየ ውዝግብና ቆርሾ የተቋረጠው የህዝብ ለህዝብ ግንኙነት በጠቅላይ ሚኒስትር አብይ አህመድ ብርቱ ጥረትና በኤርትራው ፕሬዚዳንት ኢሳያስ አፈወርቂ በጎ ምላሽ ሁለቱ ሀገሮች ወደ ሰላም እንዲመጣ ማስቻሉ ከፍተኛ ስኬት ነው ብለውታል። ይህ ሂደት በጣም አስፈላጊ የሆኑ ብዙ ለውጦችን አምጥቷል። የኢትዮጵያና የኤርትራ ህዝቦች ሰላምን አውጀዋል። ይህ በራሱ ብቻውን አንድ ትልቅ እርምጃ ነው። ከዚህ በላይ ደግሞ የሁለቱ ሀገራት ህዝቦች ተጓጉዘው እርስ በርስ ለመገናኘትና ለመጠየቅ ችለዋል ነው ያሉት። አያይዘው በሁለቱ አገሮች መካከል የተከፈተውን የፖለቲካ ዲፕሎማሲ ግንኙነት አድንቀዋል። ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ በወጡ በመቶ ቀናት ውስጥ ብዙ ለውጦችን ለሀገሪቱ ማምጣታቸውን አድንቀዋል። ጠቅላይ ሚኒስትር አብይ ከጎረቤት አገር ጋር ሰላምን በማምጣት ከመስራታቸው በተጨማሪ በካቢኔያቸው ያለውን የሴቶችን ተሳትፎ ቁጥር ወደ 50 ከመቶ ከፍ ማድረጋቸውም ተደንቋል። የሰላም ሚኒስትር ሙፈሪያት ከሚል፣ የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ፣ እንዲሁም የኢትዮጵያ ጠቅላይ ፍርድ ቤት ፕሬዝዳንት መዓዛ አሸናፊ ተጠቅሰው ተመስግነዋል። ጠቅላይ ሚኒስትር አብይ አያይዘው የኖቤል ኮሚቴ ሊቀመንበሯ አያይዘው ጠቅላይ ሚኒስትር አብይ የነበረውን የአስቸኳይ ጊዜ ሰዓት ላፊ እገዳ ማንሳት በጣም አስፈላጊ እንደነበር ተናግረዋል። Lifting the existing state of emergency was a matter of urgency for you. You granted amnesty to thousands of political prisoners, thereby acknowledging that opposition ጠቅላይ ሚኒስትር አብይ የነበረውን የአስቸኳይ ጊዜ ሰዓት ላፊ ገዳ ማንሳቶ በጣም አስፈላጊ ነበር። በሺዎች ለሚቆጠሩ የፖለቲካ እስረኞች ምህረት አደረጉ። ያ ሁኔታ ተቃዋሚዎች የጤናማ ፖለቲካ አካል እንዲሆኑ ተረጋገጠ። በነጻነት መናገር የዲሞክራሲ ዋልታ መሆኑን በማሳወቅ ሳንሱር እንዲቀርና ነጻ ፕሬስና የመናገርና የመጻፍ መብት እንዲረጋገጥ አደረጉ። ጉብኝትና ጉቦና ሙሰኝነት ላይ ጠንካራ እርምጃ በመውሰድ የሲቪል ማህበረሰቡን ማጠናከር ችለዋል። ነጻና ዲሞክራሲ ምርጫም እንደሚካሄድ ቃል በመግባቱ ለእውነተኛ ዲሞክራሲ መሰረት ጥለዋል። ዲሞክራሲና ሰላማዊ ማህበረሰብ ለመፍጠርም ያሉትን ጥረት የኖርዌይ የኖቤል ኮሚቴ ይደግፋል አብሮትም ይቆማል ነው ያሉት። በዚህ ንግግር ላይ አያይዘው እንደተናገሩትም ከጠቅላይ ሚኒስትር ዐብይ አህመድ ከፊታቸው ከፍተኛ ተግዳሮት እንደሚጠብቃቸው ገልጸዋል። የክልልና የጎሳ ክፍፍል በግምት ወደ ሶስት ሚሊዮን ያህል ተፈናቃዮችን ማስከተሉን፣ እነዚህ ሰዎች በገዛ ሀገራቸው ውስጥ ቤት የለሽ ሆነው እንደሚገኙ ወደ ቀያቸውን መመለስ እንዳለባቸው እንዲሁም የኢኮኖሚ ልማቱን ማነቃቃት ስራ አጥነትን በመዋጋት ትምህርት፣ የጤና እንክብካቤና መሰረተ ልማትን ማሻሻል እንደሚያስፈልግ እነዚህ ሁሉ ስራዎች ጠቅላይ ሚኒስትሩን ከፊት ለፊታቸው እንደሚጠብቃቸው ገልጸዋል። በመጨረሻም መልካም ዜና ከአፍሪካ ቀንድ አይሰማም፣ ዘንድሮ ግን ከአፍሪካ ቀንድ መልካም ዜና ተሰምቷል ይላሉ። that good news rarely arrives from the Horn of Africa. Historically, good news did in fact come from Africa. Ethiopia is the cradle of humankind. The first Homo sapiens emigrated from the territory of your country. In this sense, we are all Ethiopians. መልካም ዜና ከአፍሪካ ቀንድ አይሰማም ይባላል። በታሪክም መልካም ዜና ከአፍሪካ ቀንድ አይበሰርም። አሁን ግን ከአፍሪካ ቀንድ ጥሩ ዜና ተበስሯል። አፍሪካ፣ ኢትዮጵያ የሰው ልጆች መገኛ እንደሆነች ይነገራል። ከዚህ አንጻር እኛ ሁላችንም ኢትዮጵያውያን ነን ያሉት ጊዜውን እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አሁን አንድ ዶላር ከአንድ ማኪያቱ የሚለውን የጠቅላይ ሚኒስትር አብይ አህመድ ጥሪ ተቀብለው የተሰባሰቡ የኢትዮጵያ ዲያስፖራ ትረስት ፈንድ ምክር ቤት አባላት በአንድ ዓመት ውስጥ አምስት ነጥብ ሁለት ሚሊዮን ዶላር ገቢ ማሰባሰባቸውን ይፋ አድርገዋል። በዝግጅቱ ላይ እንግዲህ ጽዮን ግርማና ኤደን ገረመው አብረን ተገኝተን ነበር። እንግዲህ ያያችሁትንና የተመለከታችሁትን የምታቀርቡበትን ዘገባ በመቀጠል እናሰማለን። የሕግ ጠበቃና የፖለቲካል ሳይንስ መምህሩ እንዲሁም የኢትዮጵያ ዲያስፖራ ትረስት ፈንድ ሰብሳቢ ፕሮፌሰር አለማየሁ ገብረ ማርያም በአንድ ዓመት ውስጥ ከ25,000 ኢትዮጵያውያን 5.2 ሚሊዮን ዶላር ማሰባሰባቸውን ይናገራሉ። የታወሰው ሁሉ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው ዓመት ነሐሴ ላይ በሰጡን መልእክት ለዲያስፖራው ማለት ነው። አንዳንድ ብር ከቀን ከምትጠጡት ቡና ወይም ማኪያቶ ከምታወጡት አንዳንድ ብር ብታዋጡ ለሀገራችሁ ትልቅ ስራ መስራት ትችላላችሁ፣ ወገኖቻችሁ መርዳት ትችላላችሁ የሚለውን ጥሪ ተቀብለን፣ እኛ ደግሞ አሁን ባለፈው ዓመት 12 ወር በማይሞላ ጊዜ ውስጥ አምስት ሚሊዮን ብር ሰብስበናል። ከዛ ሁሉ ደግሞ እኛ የምናምነው ትልቅ ታሪክ ሰራን ብለን ነው። ይህም ታሪክ የሰራንበት ምንድን ነው? ማናቸውም አገር በዓለም ላይ እስከ ዛሬ ድረስ በሀገሩ መሪ ተጠርቶ አንዳንድ ብር አዋጥቶ እንኳንስ አምስት ሚሊዮን ብር አምስት ብር አዋጥቶ ከፍተኛ የሆኑ አገር ውስጥ ያሉትን አንዳንድ የጎደሉ ነገሮች ለማሟላት የተሞከረበት ጊዜ የለም። ጠቅላይ ሚኒስትር አብይ አህመድ ከ18 ወራት በፊት እዚህ ዩናይትድ ስቴትስ መጥተው አንድ ዶላር ከአንድ ማኪያቶ ላይ መዋጮ በጠየቁበት ወቅት የሚሰበሰበው ገንዘብ በቀጥታ ወደ ተጠቃሚው እንደሚገባ ገልጸው ነበር። ይሄ በመንግስት በጌታ አይገባም። የራሱ ቦርድ ይቋቋምለታል። በወር ሰላሳ ሚሊዮን ዶላር ከሆነ አዲስ ሶርስ ኢንካም ካገኘን በብዙ ቀበሌዎች ከከብት ጋር የደፈረሰ ውሃ የሚጠጡ እናቶች ንጹህ ውሃ ያገኛሉ ማለት። በመድኃኒት ምክንያት፣ በአምቡላንስ ምክንያት የሞቱ የሚወሉ እናቶች እንዳይሞቱ ይሆናል ማለት ነው። ያ ትረስት ፈን ሲቋቋም የምንሰራው ልማት ከተለየ በኋላ የኢትዮጵያውያን ዲያስፖራ የሚል ስንት ሰቶት ለምሳሌ አጥሎ ለማየት ሃይ ስኩል ከሆነ ማስፋት የፈለጉት በአንድ ሚሊዮን ዶላር በኢትዮጵያ 30 ሚሊዮን ብር ገደማ ማለት ነው። አንድ ሃይ ስኩል ይሰራል በየቀኑ አንዳንድ ዲያስፖራ ሃይ ስኩል ይሰራል ማለት ነው። በወር 30 በዓመት አብዙት፣ በሁለት ዓመት የሃይ ስኩል ፍላጎታችንን ዲያስፖራ መመለስ ይችላል። ራሱም እየሰራ ሀገሩን እየጠቀመ ይህንን በማድረግ ዲያስፖራዎች ለአንድ ዓመት ለሁለት ዓመት እንዲሞክሩን እለምናቸዋለሁ። ላረጋግጥላቸው የምፈልገው አንዲት ሳንቲም ሳትወልቅ ሳትጠፋ ላሰቡት ዓላማ በማዋል የኢትዮጵያን ለማኝነት ታሪክ ለመቀየር አንድ ግብአት ይሆናል። ፕሮፌሰር አለማየሁ ከገንዘቡ በተጨማሪ ስብስቡ ብዙ ያሳካው ጉዳይ አለ ብለዋል። ይህንንም ስናደርግ ብዙ መሰረታዊና ተቃዋሚ የሆኑ ነገሮችን ሰርተናል። አስራ ሁለት ወር በማይሞላ ጊዜ ውስጥ ኢትዮጵያም አሜሪካንም ሀገር በህጋዊ መንገድ ተጠናቀን የአሜሪካ ነገር ውስጥ ይሄ ታክስ ኤግዛምት የሚባል ወይም ገንዘብ ሲሰጡ ታክስ ማይከፈልበት። 501c3 ይባላል። እሱን አስመዝግበን በጣም ከፍተኛ ስራ የሚጠይቅ ነው። በአሜሪካ አገር ህግ ገንዘብ ከሀገር ከአሜሪካ ወደ ሌላ ሀገር በሚወጣበት ጊዜ ትልቅ ጥንቃቄ መደረግ አለበትና እሱን ሁሉ ከፍተኛ በሆነ ደረጃ አሟልተን በተጨማሪም ደግሞ ዩናይትድ ኔሽንስ ዲቨሎፕመንት ፕሮግራም በሰጠን ገንዘብ አገር ውስጥ የኢዲቲፍን ማስተዳደሪያ አቋቁመን ከዛ ሁሉ ይህን ከሟላን በኋላ ለህዝብ ወይም ለበጎ አድራጊዎች ጥሪ አውጥተን ባለፈው መስከረም ላይ ሐምሌ ላይ ለመስከረም ወደ ሦስት መቶ በላይ የሆኑ ፕሮጀክት ፕሮፖዛል ወይም የፕሮጀክት ድጋፍ የሚጠይቁ አግኝተን አሁን ከነዛ አማርጠን በሚቀጥለው ወር ከነዛ ውስጥ ሁነኛ የሆኑትን በገንዘብ ድጋፍ አድርገን ስራ ለመጀመር እየሞከርን ነው። ይሄ በጣም ታላቅና ታሪካዊ ነገር ነው። ማንም በጎ አድራጎት ደረጃ ከዜሮ ተነስተን አንዲት ሳንቲም ሳይኖረን አምስት ሚሊዮን ብር አሰባሰን ህጋዊ በሆነ መንገድ በአገር ውስጥም በአሜሪካ በአሜሪካን ሀገር በሁሉም ነገር አጠናቀን ለሌላው ዓለም እንኳንስ ለኢትዮጵያ ቀርቶ ለአፍሪካ ምሳሌ በሚሆን ደረጃ አቅርበን አሁን አፍሪካኖች ሌሎች እንዴት ነው ሲናንተ የጀመራችሁትን እኛንም ብታሳዩ እያሉ የሚያደርሱበት ድረስ በቦታው ላይ የተገኙት አምባሳደር ፍጹም አረጋ፣ የገንዘብ ማሰባሰብ እራት ላይ የተገኙ አንዲት እናት ስማቸው እንዲገለጽ እንኳን አልፈለጉም። ዝቅተኛ ገቢ ያላቸው ናቸው። ለረጅም ጊዜ ሲያጠራቅሙ የነበረውን ገንዘብ እየሰጡ እንደሆነ ነው የተገለጸው። አሁንም ማን እንደሆኑ እንዲታወቁም አልፈለጉም። እና እንዲህ አይነት በልባቸው ሕዝባቸውን ኢትዮጵያ ውስጥ የሚታየውን ችግር ለማስወገድ የሚሰሩ ቅን ልብ ያላቸው ሰዎች አስተዋጽኦ ጭምር ከፍ ያለ መዋጮ እያዋጡ ለዚህ እንዳበቁት እያየን ነው። በዌብሳይቱም ላይ አንዳንዱ ራሱን መግለጽ ሳይፈልግ ነው እያዋጣ ያለው። ስለዚህ በጣም ቅን የሆኑ ሕዝባቸውን ለማገልገል ባገኙት አጋጣሚ ለመርዳት የሚሞክሩ ሰዎች ስላሉ እጅግ በጣም ደስ ይለናል። ከዚህ በተጨማሪ ግን ገንዘብ የሚሰጥ ሰው መልካም ነው። ከገንዘብ በላይም ጊዜውን ተመልሶ የማይገኝ ጊዜውን እየሰጠ ያለ ሰው ቀላል አይደለም። በቀስቀሳ ሌሎችን በማስተባበር ሌሎችም የገንዘብ ማሰባሰብ ሂደቱ የተቃና እንዲሆን የሚያደርጉት ጥረት በጣም አስደናቂ ነው። ስለዚህ የተፈጠረውን መነሳሳት ስናይ በሀገራችን ባለፉት 18 ወራት የነበሩትን ከፍ ዝቅ የሚሉ ሁኔታዎች ስንመለከት ያለምንም ማቋረጥ ጸንተው እስከዚህ የደረሱ ሰዎች አሁን በተለይ ደግሞ ከፍ ብለን የምንነሳበት ሌላ ምዕራፍ ላይ የገባን ስለሆነ ከዚህ በኋላ በጣም በከፍተኛ ሁኔታ ይጨምራል። የሚል እምነት አለኝ። ፕሮፌሰር አለማየሁ ተግዳሮቶች ነበሩ ብለዋል። በበጎ አድራጎች ወይም ቮለንተሪስ በሚባሉት ነው የሚደገፈው። በፈቃደኝነት አዎ፣ በፈቃደኝነት ሁሉም ሰው በቴክኒካል ደረጃ ያሉት በአድቫይዘሪ ካውንስል ላይ ሁሉም፣ አንዲት ሳንቲም የሚከፈለው ሰው የለም። አምስት ሚሊዮን ብር የሰበሰብነውን አምስቱ ሚሊዮን ብር አንዲት ሳንቲም ሳትጎል ለፕሮጀክት ነው የሚውለው። ይሄ ለአድሚኒስትሬሽን እንደዚህ አይነት ነገር ለማሳካት ምናምን የሚለው ከኪሳችን ነው የምናወጣው፣ ወይንም ሌላ ሰዎች እየረዱን ነው። ስለዚህ የምንሰበስበው ሰው በችሮታ የሚሰጠንን ገንዘብ በሙሉ መቶ በመቶ በስራ ላይ ነው የምናውለው። ስለዚህ ሌላ የሚያስደንቅ ስራ ሰራን ብለን ምናምን ነው ምንድን ነው ስራችን የምናካሄደው። መቶ በመቶ በጎ አድራጊዎች ነው። መቶ በመቶ የሚሰበሰበው ገንዘብ ለፕሮጀክት ነው የሚውለው። መቶ በመቶ ክፍት የሆነ ድርጅት ነው እኛ። በሃይማኖት በዘር፣ በመሳሰሉት ነገሮች በአካባቢ የምንለየው ነገር የለም። ሁሉም ሰው ኢ ዲ ቲ ኤፍ ውስጥ መሳተፍ ይችላል አንድ ብር ይዞ እስከመጣ ድረስ ስለዚህ አሁን ያልሻቸው ምንድን ነው ተግዳሮቶቹ? ምንድን ነው ችግር ያለብን የምትዩ? አሁን አንደኛው ችግራችን ምንድን ነው? ብዙዎች ለምሳሌ ከገንዘቡ ተሰብስቦ ለመንግስት ነው የሚገባው፣ ከመንግስት ጋር አብሮ ነው የሚሰሩት ምናምን ይባላል። እኛ ምንም ከመንግስት ጋር የሚያገናኘን ነገር ያለ፣ መቶ በመቶ ቁጥጥሩ በእኛ እጅ ነው ያለው። ከመንግስት ጋር ገንዘቡ ወደ መንግስት ይገባና ይጠፋል የሚለው ነው። ስለዚህ ገንዘብ አትስጡ እያሉ ዘመቻ የሚያራምዱ ሰዎች አሉ። እንግዲህ እነዚህ ሰዎች አንደኛ ማስረጃ ካላቸው ማስረጃን ይዘው ቢወጡ እና ቢያጋልጡ ደስ ይለናል። ግን ይሄ ሁሉ የስም ማግረፍና የስም ማጥፋት ነው። እኛ ስራችንን ወደኋላ ለመጎተትና በሰው ምናልባት ስለምንሰራው ስራ ለማያውቅ ሰው ዳመና ወይም ውዥንብር አስተሳሰባቸው ላይ ለመፍጠር የሚደረግ ነገር ነው እና ፕሮጀክቱን ለመጉዳት አይነት በበጎ ሀሳብ ሳይሆን በተንኮል የሚነሳሱ አንዳንድ ሰዎች አሉ። ወይም ካለማወቅ ምን እንደምንሰራ ወብሳይታችን ድረገጻችን ላይ ወጥተው መረዳት የሚችሉትን ነገር እኛ ምናምነው በግልጸት ነው። አንዲት ነገር አምስት ሳንቲም የምትሆን ወብሳይታችን ላይ አለ። ይህን የምናደርግበት ሌላ ምክንያት አለ። ከአሁን ከኛ በኋላ ለሚመጡት ለሚመጣውም ትውልድ አሰራር ምን አይነት እንደሆነ ሙስና ላይ ጽዳት ያለው ስራ፣ በእውቀት ስራ ሚሰራ በፍቅር እኛ ሌትና ቀን ነው የምንለፋው። ስራ አለን። እኔ የህግ ጠበቃ ነኝ፣ ፕሮፌሰር። ያ ሁሉ ስራ ላይ ይህን ደንብሬ ነው ምሰራው። ለምንድን ነው የማደርገው? አገሬን ስለመወድ ህዝቤን ስለመወድና ከ48 ዓመት በኋላ ተመልሼ ከሄድኩ በኋላ በገጠር ምን አይነት ችግር እንዳለ ስላየው ነው። 48 ዓመት ቆይቼ ስመለስ ገጠር ውስጥ ያለው ኑሮ ምንም አልተቀየረም። ጊዜ ራሱ እንደቆሞ አድርገን ያየሁት ውሃ በአይን አይቻለሁ። ከብትና ሰው ውሃ አብሮ ሲጠጣ፣ ትምህርት ቤቶች የሚባሉትን አይቻሉ፣ የጤና የሚባሉትን እኔ ሶስት ሳምንት ሲሄድ አራት ቀን ነው አዲስ አበባ ያሳለፍኩት። ሌላውን ገጠር ነው ይርኩት ለማየት የሰውን ኑሮ። ስለዚህ ይሄ ልቤን ነክቶኛል። ይህንንም ነው እኛ ካውንስላችንም ያለን ሰዎች ይህን ነው የምንረዳው። ስለዚህ እነዚህ የምናደርገው አገራችን ስለምን ነው ህዝባ ስለምን ነው። ስለዚህ የእኛን ስራ የሚያቋሹ ሰዎች የዋካችን ታገሱ ነው የምንለው። ተዉንና ህዝብ ይፍረደን፣ ስራችን ይፍረደን። በሌላ በኩል ከዚሁ ጋር በተያያዘ በዲያስፖራ ትረስት ፈንድ ዓመታዊ የእራት ፕሮግራም ላይ የተገኙት የዓለም አቀፍ የገንዘብ ድርጅት ቦርድ ስራ አስፈፃሚ ዳይሬክተር ዶክተር ዶሚኒኮ ፋኒዛ ስለዚህ ፕሮግራም አስፈላጊነት እንዲህ ይላሉ። ይህ ልዩ ዝግጅት ነው። ምክንያቱም ኢትዮጵያ ውስጥ ለውጥ መምጣቱን ያሳያል። ኢትዮጵያ ላይም ዓለም አቀፍ የሆነ ፍላጎት መኖሩንም ያሳያል። የአገሪቱ መጻኢ ድል ቀናነትንም አመላካች ነው። የአገሪቱን ሥራ ፈጣሪዎች ከጫና ያላቅቃል። በገበያ ላይ አተኩርና በቶሎ የሚያድግ ምጣኔ ሀብት በማምጣት ለውጥን ያስገኛል። ያደግሞ በአጠቃላይ የአገሪቱንም ምስል የሚቀይር ነው። ዶክተር ፋኒዛ አክለውም ለሚቀጥሉት አምስት ዓመታት በስራ ላይ የሚውል የሁለት ሚሊዮን ዶላር የገንዘብ ድጋፍ ላይ ለመወሰን በቀጣይ ሳምንት የተያዘ ቀጠሮ መኖሩንም ጠቁመዋል። አይኤምኤፍ በዚህ ጉዳይ ላይ ትልቅ ሚና ይጫወታል። በሚቀጥለው ሳምንት የአይኤምኤፍ ቦርድ በጣም አስፈላጊ ለሆነ ዝግጅት ይሰበሰባል። የመንግስት የኢኮኖሚ ማሻሻዮችን ለመደገፍ ይሰበሰባል። ወደ ሁለት ቢሊዮን ዶላር የሚሆን ገንዘብ ድጋፍ ላይ ውሳኔ ለመስጠት ነው ስብሰባው የተጠራው። በእርግጥ ይህ የሚሆነው ከተፈቀደ ነው። አገሪቱ በዚህ በኩል ለግሉ የኢንቨስትመንት ዘርፍ የተመቻቸው ሁኔታ እንድትፈጥር እንፈልጋለን። በማዳመጥ ላይ የምትገኙት ጋቤና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። ወደ ቀጣዩ ዘገባ እንሻገር። ቀጣዩ ዘገባ እንግዲህ የተባበሩት መንግስታት ድርጅት የትምህርትና የትምህርት የሳይንስና የባህል ተቋም በኢትዮጵያውያን ዘንድ በድምቀት ከሚከበሩ ሃይማኖታዊና ትውፊታዊ በዓላት መካከል አንዱ የሆነውን የጥምቀት በዓልን በዓለም የማይዳሰሱ የመስህብ ሀብቶች ውስጥ መመዝገቡን ይፋ አድርጓል። ሀብታሙ ስዩም ዝርዝሩን እንዲያሰማናል። የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም በኢትዮጵያውያን ዘንድ በድምቀት ከሚከበሩ ሃይማኖታዊና ትውፊታዊ በዓላት መካከል አንዱ የሆነውን የጥምቀት በዓልን በዓለም የማይዳሰሱ ቅርሶች መዝገብ ላይ መመዝ መዝገቡን ይፋ አድርጓል። ተቋሙ ይህን ውሳኔውን ያበሰረው ከዲሴምበር 9 እስከ 14 የአውሮፓውያኑ ዘመን አቆጣጠር በኮሎምቢያ ቦጎታ ካደረገው 14ተኛው የበይነ መንግስታት ኮሚቴ ጉባኤ በኋላ ነው። ይህ ውሳኔ ለኢትዮጵያ የቱሪዝም ዘርፍ ምን ይጠቅማል ብለን የጠየቅናቸው የቱሪዝም ኢትዮጵያ ዋና ኃላፊ አቶ ስለሺ ግርማ በዓሉም ጠብቆ ከዘመን ዘመን ለማሸጋገር ይህ ውሳኔ ካለው ፋይዳ ይጀምራሉ። ጥምቀት በረዥም ጊዜ ተጠብቆ እንዲቆይ ለኮንሰርቬሽኑ ወይም ለጥበቃው በዚሁ ዩኔስኮ በመዘገበው ባህላዊና ክዋኔ እሴት መሰረት ተጠብቆ እንዲቀጥል ከፍተኛ የሆነ አስተዋጽኦ ይኖረዋል፣ ለኮንሰርቬሽኑ ማለት ነው። ፕራክቲካሊ ወደ ቱሪዝሙ ስንመጣ፣ ፕሮሞሽን ከፍተኛ ጠቀሜታ ነው ያለው። ምክንያቱም በዓለም አቀፍ ደረጃ ቱሪስቶች ዩኔስኮ የሚመዘግባቸው ቅርሶች ምን አይነት ቅርሶች እንደሆነ ያውቃሉ። በተለይ የማይዳሰሱ ተብሎ ሲመዘገብ አንደኛ ይህ ክብረ በዓል ወይ የተመዘገበው ሴት ኤግዚስቲንግ መሆን አለበት፣ አሁን እየከናወነ ያለ መሆን አለበት ብሎ ይከናወን የነበረና ያለፈ መሆን የለበትም። ስለዚህ አሁን ያለ መሆኑን ምስክርነት መስጫ ነው። በተጨማሪ እነዚህ አሁን በዩኔስኮ የሚሰሩ በዩኔስኮ የሚጻፉ አርቲክሎች፣ በዩኔስኮ በኩል የሚሰሩ ፕሮሞሽኖች ሙሉ በሙሉ የጥምቀት በዓልን የሚያጠቃልሉ ነው የሚሆነው። የገጽታ ግንባታ ስራ ለመስራትም ከፍተኛ አስተዋጽኦ አለው። አቶ ስለሺ ከዚህ በተጨማሪ በማህበረሰቡ ዘንድ የጥምቀት በዓል ሃይማኖታዊና ባህላዊ ዳራው ተጠብቆ እንዲኖር መልካም መነቃቃትና እውቅናን እንደሚፈጥር አንስተው በርካታ ሀገር ጎብኚዎችን በመሳብ ለብዙሀን ገቢ መዳበር ያለውን ጠቀሜታም ያነሳሉ። በአሁኑ ሰዓት በጥምቀት ወቅት ከፍተኛ የሆነ የጌጣጌጥና የአልባሳት ግዥ ስለሚፈጸም ኢኮኖሚካሊ በተለይ ዶሜስቲክም ነው ይሄ የውጭ ቱሪስትም ከመሳብ አልፎ ሀገር ውስጥ ያለውን አጠቃላይ የገንዘብ እንቅስቃሴ እና ማህበራዊ መስተጋበር የሚያሳድግ ነው የሚሆነው። ዓለም አቀፍ ቅርሶችን ብቻ ፈልገው እየዞሩ ለሚጎበኙ ቱሪስቶች ደግሞ አንድ ተጨማሪ የዓለም ቅርስ ቱሪስቶችን ሊስብ የሚችል በዓለም አቀፍ ዩኔስኮ የተረጋገጠ ቅርስ አግኝተናል ማለት ነው። ስለዚህ ዩኔስኮ ራሽናሊ አይቶ ነገሮችን ገምግሞ ያጸደቀው ቅርስ አለ ማለት የዓለም አቀፍ ማህበረሰብ ቅርስ ሆነ ማለት ነው። ስለዚህ ጥምቀት ከዚህ በኋላ የኢትዮጵያውያን ቅርስ ብቻ ሳይሆን የዓለም ማህበረሰብ ቅርስ ነው። ስለዚህ የዓለም ማህበረሰብ የእሱን የራሱን ቅርስ ለማየት በከፍተኛ ቁጥር ይመጣል ብዬ መማም ነው። በአጋጣሚ ደግሞ በዚህ ሰዓት ይሄ እንደ ደብል አቺቭመንት ነው እንደ ሀገር ክቡር ጠቅላይ ሚኒስትራችን የኖቤል የሰላም ሽልማት ያገኙበት ከመሆኑ አንጻር፣ በተለይ ምድረ ቀደምት ወይም ኢትዮጵያ በተለይ የቱሪዝም ሀብቷ በከፍተኛ ደረጃ እየተዋወቀበት ወር ነው ብዬ የማስበው ኔና እንደ እድል ነው የሚቆጥረው። ተቋማቸውና የቅርስ ጥበቃ ባለስልጣን ተጨማሪ ባህላዊና ትውፊታዊ ሀብቶችን ለማስመዝገብ ጥረት ማድረግ መቀጠሉንም አቶ ስለሺ ግርማ አክለዋል። በቅርብ እንኳን የማውቃቸው የአሸንድዬ አሸንዳ፣ ሻደይ፣ ሶለል ክብረ በዓል አለ። በተጨማሪ የገና ክብረ በዓል አለ። ሌሎችም በርካ በተለያዩ ሃይማኖቶች በክርስትናም በእስልምናም በማህበራዊና ባህላዊ እሴቶችን ሊመዘግቡ የሚችሉ በርካታ ዝርዝር ሀብቶች በቅርስ ጥበቃ ባለስልጣን በኩል ወደ ዩኔስኮ የተላኩም አሉ። በዝግጅት ላይ ያሉም አሉ። ህዝብ እንደ ሀገር እስካሁን የተመዘገቡት እጅግ በጣም ከፍተኛ ቁጥር ያላቸው ቢሆንም ወደፊት የሚመዘገቡት ይበልጣሉ የሚል እምነት ነው ያለ። የተባበሩት መንግሥታት ድርጅት የትምህርት፣ የሳይንስና የባህል ተቋም የማይዳሰሱ ዓለም አቀፍ የመስህብ ሀብቶች መዝገብ ላይ ከዚህ ቀደም ሶስት ኢትዮጵያዊ ትውፊታዊ ባህላዊና ሃይማኖታዊ ሀብቶች ተመዝግበዋል። እነሱም የመስቀል በዓል የፍቼ ጫምበላላ የሲዳማ አዲስ ዓመት አከባበር እንዲሁም የገዳ ሥርዓት ናቸው የጥምቀት በዓል አራተኛው ሆነዋል ማለት ነው ለአሜሪካ ድምፅ ራዲዮ ሀብታም ስዩም ዋሽንግተን ዲሲ በማዳመጥ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ቀጣዩ ምርጫ የሕዝብ ወኪል በትክክል ማን እንደሆነ የሚያሳውቅን እንደሚሆን አስገንዝቧል። መለስካቸው አምሀ ዝርዝራለሁ። ፓርቲው ዛሬ ረፈዱ ላይ በሰጠው ጋዜጣዊ መግለጫ ላይ እንዳስታወቀው መቼውን ምርጫ በአሸናፊነት መወጣት የሚያስችለውን ሀገራዊ የምርጫ አስተባባሪ ግብረ ኃይል አቋቁሞ እየተንቀሳቀሰ ይገኛል። የፓርቲው አመራር አባላት በጋዜጣዊ መግለጫው ላይ እናብራሩት። ይህ ዜማ ቀደም ሲል ምርጫው በሀገሪቱ አስተማማኝ መረጋጋት ከመፈጠሩ በፊት እንዳይካሄድ ሲጎተጉት የነበረ መሆኑን አምነው በአንጻሩ ግን መንግሥት ከነገው ይልቅ ዛሬ የተሻለ መሆኑን በመግለጽ ምርጫው መደረግ አለበት ካለ በኋላ በዚሁ መሠረት ፓርቲው እየሠራ ነው ብለዋል። በተለይ ይህ ምርጫ ለምን መደረግ እንዳለበት የፓርቲያቸውን አቋም ሊቀመንበሩ አቶ የሸዋስ አሰፋ አስረድተዋል። በደንብ መታወቅ ያለበት ምርጫ መደረግ ያለበት አንዱ ማንም ጎበዛለቃ እየተነሳ ወኪልነኝ የሚልበት አካሄድ መቆም መቻል አለበት። ህዝቡ በየትኛው እንግዲህ እንደ አሜሪካ እና እንደ አውሮፓ እንኳን ያሉት መቶ በመቶ የተሳካ ምርጫ አድርገው አያውቅም። እኛ ሰባ ሰማንያ በመቶ ህዝብ የሚያምንበት ምርጫ ከተደረገ ጥሩ፣ ለዲሞክራሲ መሰረት ከተጣለ የመጀመሪያው ግባችን እሱ ነው። ስለዚህ በዛ ቀን እንደሚደረግ ምርጫው አስበን ነው እየሰራን ያለ ነው። ከተራዘመ እንደተባለው ስድስት ወር ምናምን የሚባሉ ወሬዎች አሉ፣ በወሬ ደረጃ ነው በህግ ጠቅሶ የተናገረው የለም፣ የመንግስት አካል የተናገረው የለም። ስለዚህ በዛ ቀን እንደሚደረግ አድርገን ነው እየሰራ ነው ያለ ነው። የምርጫ ቅስቀሳ ተወዳዳሪ ፓርቲዎች እንዲያካሄዱ በይፋ የተጀመረ ባይሆንም ኢዜማ ይህንን ስራውን የጀምረው ከተመሠረተበት ዕለት ጀምሮ እንደሆነ አቶ የሸዋስ ያስረዳሉ። በተለይም ይህ ውድድሩን የማስጀመሪያ ምልክት ከምርጫ ቦርድ ሲሰጥ ፓርቲያቸው ሊያደርግ የተዘጋጀውን ዘርዝረዋል። ፖሊሲያችንን ማውጣት፣ አማራጫችንን መሳየት፣ ከሌላው እንዴት እንደምንሻል ጨዋነት በተሞላበት መልኩ ማሳየት እንጀምራለን። ከዚህ በተረፈ ግን የምናደርጋቸው ስራዎች በሙሉ ፓርቲው መመስረቱ ስሙ ከማስተዋወቅ ጀምሮ በውስጡ ያሉትን አመራሮችን ከማሳየት ጀምሮ በአጠቃላይ የምናደርጋቸው ነገሮች ለምርጫ የሚረዱ ናቸው የሚል እምነት ነው ያለን። በእኛ እምነት ቀጣዩ ምርጫ ከዚህ በፊት ከነበሩ የይስሙላ ምርጫዎች የተለየና የተሻለ መሆን አለበት የሚል ነው የዜማ አቋም። የተለየና የተሻለ የሚያደርጉት ደግሞ ቅድም እንዳልኳችሁ ሰላምና መረጋጋት ሲኖር ለውጡ ተቋማዊ ሲሆን እና ጥሩ አማራጭ የፖለቲካ ድርጅቶች ሲኖሩ በእኛ እምነት ሶስት አራት አምስት የሚሆነ የፖለቲካ ድርጅቶች ሲኖሩ እነዚህ እንዲኖሩ ኢዜማ የራሱን አስተዋጽኦ አድርጓል እያደረገም ነው ያለው። የፓርቲው የወጣቶች ጉዳይ ተጠሪና የገቢና የሀብት ማሰባሰብ ንዑስ ኮሚቴ አባል አቶ ቴዎድሮስ አሰፋ ኢዜማ የምርጫ ዘመቻ ዝግጅቱን አንድ ገጽታ የሆነውን ከጽሑፍ መግለጫው በንባብ አሰምተዋል። በሀገራችን ለስድስተኛ ጊዜ የሚካሄደውን ብሔራዊ ምርጫ ለማሸነፍና የኢትዮጵያን ሕዝብ የብዙ ዓመት የዲሞክራሲ ጥያቄ ለመመለስ ኢዜማ በሀገር አቀፍ ደረጃ በሚገኙ የምርጫ ወረዳዎች ሁሉ ይንቀሳቀሳል። ይህንን ለማድረግ የገንዘብ፣ የሰለጠነ የሰው ኃይል፣ የድርጅታዊ ብቃትና ከዘመናዊ ቴክኖሎጂ ጋር መተዋወቅና መስራትን ይጠይቃል። ከላይ የተጠቀሱትን ሀብቶች ለማሰባሰብ የገቢና ሀብት ንዑስ ግብረ ኃይል የመጀመሪያ የሆነውን ዝግጅት የፊታችን እሁድ ታህሳስ 5 ቀን 2012 ዓ ም ከምሽቱ 12 ሰዓት ጀምሮ በኢንተርኮንቲኔንታል ሆቴል የገቢ ማሰባሰቢያ የእራት ግብዣ ፕሮግራም አዘጋጅቷል። አቶ ቴዎድሮስ ከጋዜጠኞች የቀረቡላቸውን ጥያቄዎች መሰረት በማድረግ እንደገለጹት ፓርቲው ከዚህ የእራት ግብዣ እስከ 10 ሚሊዮን ብር የሚደርስ ገቢ እንደሚጠብቅና የመግቢያ ዋጋውም 2 ሺ ብር እንደሆነ ገልጸዋል። ቀደም ሲል ፓርቲው በሀገሪቱ የተለያዩ ክፍሎች ባከናወናቸው የመዋቅር ዝርጋታና የአባላት ምልመላ ስራዎች እንደተረዳው በሀገሪቱ ሲታይ የነበረው የሰላም እጦትና አለመረጋጋት አንጻራዊ በሆነ መልኩ እየሰከነ መሆኑንም የፓርቲው ሊቀመንበር ተናግረዋል። መለስካቸው አምሃ ከአዲስ አበባ ችን አብረን ስላመሸን በጣም ደስ ብሎናል። የቸሊናን ሙዚቃ እንመለስበታለን፣ በዚሁ ግን እንሰናበት። የጋቢና ቪኦኤ ዛሬ ጉዞችን በዚሁ ተጠናቋል። በትዊተርና በፌስቡክ አድራሻዎቻችን፣ በተጨማሪም በኢሜይል ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁን ላኩልን። ሀብታሙ ስዩምና የደንገረመው ከአቀናባሪያችን ሞክቤል ያ ቤሮ ጋር በዚሁ ተሰናበትን። ደናደሩ